አቶ አክሊሉ በእርግጥም ከአገር ጋር የተቆራኘው ህይወታችሁ በልጆቻችሁም የተገለጠ ይመስላል። የልጆቻችሁም ማንነት ጠቀስ አድርገዋል። ገፋ አድርገን እንጫወታለን። ቤተሰባዊ ህይወቱን አኗኗር ዘይቢያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከአርባ አመታት በላይ የስራ ህይወት የአገልግሎት ዘመን በኋላም ጡረታ ወጥተውም ዛሬም ስራውን ማቆም ጡረታ መውጣት የፈለጉ አይመስልም። በርግጥ አፍላጎርምሳ ነው የሚመስሉት ለሚመለከተው ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁሟቸዋል። በእንግሊዘኛው አይስ ፋውንዴሽን ይሰኛል። ህጻናትን፣ ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉት። እስኪ አጫውቱን ስለ አይስ ፋውንዴሽን፣ ስለጀመራችሁት ውጥን አይስ ማለት ኢምፓወሪንግ ያንግ ኢትዮጵያንስ ፎር ሰክሰስ ማለት ነው። ይሄ የኔ ጓደኛ ከወሊሶ ነው፣ እኔ ከአዲስ አበባ ነኝ። ለጆንሰን ን ጆንሰን ፋርማሲቲካል ቫይስ ፕሬዚዳንት ሆኖ ብዙ ጊዜ አገልግሏል። ዶክተር ሽፈራው ገብረ ማርያም ይባላል። ስንነጋገር ሁልጊዜ ወሊሶን መርዳት አለብኝ ይላል። ከእኛ ጋር በአሜሪካን ፊልድ ሰርቪስ አብረን ስለመጣን የብዙ ጊዜ ወደ አምስት ዓመት ጓደኛዬ ነው እና አንድ ነገር ማድረግ አለብኝ ሲል። እኔም አንድ ኦርጋናይዜሽን ፈጥሬ ለኢትዮጵያ ማድረግ አለብኝ ስንል እሱ አስቀድሞ ይህን አይስ ፋውንዴሽንን መሰረተ። ብዙ ጊዜ ደግሞ ከኔ ጋር መስራት ይፈልጋልና ምንድ ነው አላማ ሲለኝ፣ አይ እኔ ኦርጋናይዜሽን ልፈጥር ነው ስለ አብረን ለምን አንሰራም አለኝ። አይ ጥሩ፣ አንተ መረዳቴ ስለማይቀር አንድ ላይ ከሆነን ጥሩ ነው ብለን አንድ ላይ ሆነን እያስፋፋ ነው ሄድን። አሁን ወደ መቶ የሚሆኑ ሴቶች ልጆች ነው የምንረዳው በተለይ ሴቶች ያው ሀገራችን እንደምታወቀው ብዙ እድል አይገጥማቸውም እና ትምህርታቸውን በተለይ በናችራል ሳይንስ ወይም ስቴም በሚባለው ፕሮግራም ዘለቅ ብለው እዛው ተምረው ቢቻል ሀገራቸውን እንዲረዱ እና በጣም ጥሩ ውጤት ያላቸውን ደግሞ ወደዚህ ሀገር ማስመጫ መንገድ ካለ እየፈለግን ተምረው ወደ ሀገራቸው ተመልሰው ሀገራቸውን የሚረዱ ሴቶች ልጆች ነው የምንረዳው። ወሊሶ ወደ ስልሳ ሰባ አሉን። አዲስ አበባ ወደ ሀያ አምስት አሉን። የዶክተር ሽፈራው ካምፓኒ ጆንሰን ኤን ጆንሰን በዚህ ላይ ላመሰግናቸው እፈልጋለሁ። ግማሽን ባጀት እነሱ ናቸው፣ ዛሬ ሶስት አመት ድረስ ሌላውን እኛ እያዋጣን እናደርገው እና እነዚህን ወጣቶች በተለይ ሴቶች ራሳቸውን ረድተው ብዙ ቤተሰብ ይረዳሉ። ወንዶችም ብንረዳ ደስ ይለናል፣ ግን ለጊዜው በሴቶች ላይ ነው ያተኮርነው። ይህን ከዶክተር ሽፈራው ገብረ ማርያም ጋር የጀመራችሁትን ውጥን በተመለከተ በሌላ ውይይት ራሱን ችሎ ሁለታችሁንም እንግዶች አድርገን እንወያያለን። ከክንውኖቹ አንዱ በመሆኑ የጠቀስኩት። እስኪ ወደ ቤተሰባዊ ህይወት ደግሞ እንመልከት። እንዲህ ያለ በርካታ ለማህበረሰብ የሚጠቅሙ ስራዎች ሲሰራ በቤተሰብ ውስጥም ነው ያ የሚያድገው፣ የሚያብበው፣ የሚያቆጠቁጠው ና በልጆቻችሁም የታየ ይመስላል። ቅድም ልጆን አስተዋውቀዋል። የዚህ ፕሮግራማችንም እንግዳ ሆኖ በተደጋጋሚ ቀርቦ ያውቃል። እዚህ ሀገር ተወልዶ እዚህ ሀገር አድጎ አማርኛ ቅላጥፎ የሚናገር ኢትዮጵያ የተወለደ የሚመስል ነው። ነቢያት አክሊሉ ሌላ ከፍተኛ እውቅና ያላት ሴት ልጁ ኮንግሬሽናል ብላክ ኮከስ ፋውንዴሽን በመባል የሚታወቀው በዩናይት ስቴትስ ምክር ቤት የጥቁር አሜሪካውያን ወይም የአፍሪካ አሜሪካውያን የምክር ቤት አባላት የሚገኙበት ተቋም ምክትል ፕሬዚዳንት በመሆንም በማገልገል ላይ ትገኛለች። ልጆቹም ከኢትዮጵያ ጉዳይ አራቁም እስኪ ይንገሩም፣ ቤተሰባዊ ህይወቶ፣ የልጆች አስተዳደግ፣ ከኢትዮጵያ ጋር ያለ ቁርኝት ደግሞ ያጫውትም። እንግዲህ እኛ በነበርንበት ጊዜ ቅድሜ እንደተናገርኩት ብዙ ኢትዮጵያውያን በክሊቪላንድ አካባቢ አልነበሩም። እኔና ባለቤቴ የተጋባ ነው። እኔም የሀያ ስድስት አመት እሷም ወደዛው ገደማ ልጆች ሆነን ነው የተጋባ ነው። ከዛ በኋላ እሷም ትምህርቷን ጨርሳ አካውንቲንግ ፋይናንስ ነበር ያጥናችው ለአካውንቲንግ ፈርም እየሰራች እንዳለች እኔም ደግሞ ትምህርት ጨርሼ ለአንድ ኤሮስፔስ ካምፓኒ ክሊቭላንድ ማቲክ የሚባል ነበር ላንድንግር የሚሰሩ እዛ እየሰራሁ እንዳለን የመጀመሪያው ልጃችን ተረገዘች። ከዛ ሰዋ ስትወለድ ቤተሰብ አስመጥተን የሚረዳን እንፈልግ ይሆናል ብለን ስናስብ ብዙ ጊዜ ስለፈጀ ስራዋን ትታ ባለቤት የዙፋን ትባላለች። ለአስር አመት ቤት በመቀመጡ ልጆቹን በስነ ስርዓት አሳደገቻቸው። ስራቸውን ግፍ አድርገው ትተው ለልጆቻቸው ለአስር አመት ሁ እንዲያውም ከአስር አመት በኋላ ኮምፒውተር ምናምን መጥቶ በጣም ጎበዝ ተማሪ ስለነበረች እንደገና ገብታ በአራት ነጥብ ተመርቃ እንደገና ከዛ በኋላ ነው ስራዋን የሰራችው። ከዛም በኋላ አካውንቲንግ ማናጀር ሆና ወደ ሀያ አምስት አመት ከሰራች በኋላ እንደገና ነርሲንግ ስኩል ገብታ አሁን ደግሞ ሬጅስተርድ ነርስ ሆና ታገለግላለች። ነገር ግን ልጆችን በምታሳድግበት ጊዜ እኔም ብዙ ስራ ነበር የእሷን ቤት ስለዋለች፣ ኦቨርታይም ሲሰጡኝ እሺ ነው ምለው ወደ ሰባት አመት ያህል በወጣትነት ዘመኔ በሳምንት ሰባት ቀን እሰራ ነበር። እሷ ግን ከዛ በኋላ ልጆቹን ወደ ትምህርት ቤት ሲሄዱ ለአስራ ሁለት ዓመት በየቀኑ ለሁለቱም ምሳቸውን ይዘው ሲሄዱ ኖት እየጻፈች ነበር የሚሄዱት። በዚህ ምክንያት ምሳቸውን ሲበሉ ጓደኞቻቸው የእናንተ እናት ዛሬ ምን አሉ እያሉ እየተሰበሰቡ ነበር የሚጽፉላቸው። በቃ ትልቅ ሰው የምትወኝ ነች፣ ሀገር የምትረጅ ነሽ፣ ጎበዝነች ማንም ሰው ሞራልሽን እንዳይጎዳ ምናም የሚያጠነ የማበረታቻ ቃላት በየቀኑ እንዴት እንደሚመጣላት አላውቅም። እንወድሻለን፣ እንደዚህ ስለሚባሉ ከባህሉም ጋር ሰዎች ሲመጡ አብረን ከአዋቂዎች ጋር እንደ ሀገራችን ልጆች ሌላ ክፍል ምናምን አናደርግም። እኩል ነው። አብረው በስነ ስርዓት ያዳምጣሉ። በዚህ ምክንያት የኢትዮጵያ ባህል እየወደዱት መጡና መጀመሪያ መና አሁን እዚህ ዳያስፖራ ፈንድ ውስጥ ኢትዮጵያን እያገለገለች ነው ኮንግሬሽናል ብላክ ኮከስ ፋውንዴሽን ቫይስ ፕሬዚዳንት ነች። አጃንክ ፕሮፌሰር ሆናም የበርክሊ ኤክስቴንሽን ትምህርት ታስተምራለች በሳምንት ሁለት ቀን እና እሷ በጣም በጣም ስራ ይበዛባታል። ግን ልጆች ሆነው ብዙ ጊዜ የምንሰጣቸው ምክር ምክሩ ብቻ ሳይሆን ከነገርናቸው ይልቅ የምንሰራውን ነው። እኛ ጥናታችሁን አጥኑ ነቢያትም ቢሆን ኢትዮጵያን ይወዳል። መጽሐፍ ስለ ኢትዮጵያ ሰነብ ነው። ትምህርትን መጀመሪያ ተማር ስንለው እምብ እያሉ መጨረሻ ላይ ነቢያት ስድስተኛ ክፍል ሲሆን ኢትዮጵያ መሄድ እፈልጋለሁ አለ። ቀድሞ አጥንቶ ለአራት ወር በሰመር ሄደ። ከዛ ስምንተኛ ክፍል አልፎ ወደ ዘጠኛ ሲሄድ እኔ ቋንቋውን መደብ መማር እፈልጋለሁ ኢትዮጵያ መሄድ ነው የምፈልገው አለ። በራሱ አትስደዱት መጥፎ ጊዜ ነው በሚባልበት ጊዜ ሰደድ ነው በአስር ወር ውስጥ አማርኛውን በደንብ አቀላጥፎ መጣ። አሁን ከኔ ይበልጣል። ግሩም አማርኛ ይናገራል ብቻ ሳይሆን ግጥም ይጽፋል። አገሩንም ይወዳል እና በቀና መንፈስ ነው። ሁለቱም ከነገርናቸው ይልቅ እኛ የሰራ ነውን አይተው ወደኛው መጡ። ስራ ይበዛባቸው አልተውም ብንላቸው ሊተው አልቻሉ። መልካም። ቀደም እየጠቆም አድርጌ ያለው ከአርባ አመታት በላይ የሙያ አገልግሎት በኋላ ጡረታ ወጥተው ነበር። ተመልሰው ግን በቅርቡ እንደገና እየሰሩ ነው። በተለየ መንገድ በምህንድስና ነው የሰለጠኑት። በሲቪል ምህንድስና እና በሜካኒካል ምህንድስና ተመርቀው ቀደም ብለው የጠቀሷቸውን ድርጅቶች ለረጅም አመታት አገልግለዋል። ከዚህ ሁሉ የሙያ ህይወት በኋላ ተመልሰው አላረፉም። እርግጥ በጥሩ ሁኔታ ነው ያሉት። አንዳንዴ ሰላሳዎች ውስጥ ያለ ወጣት ልጆ ጋር አብረው ሲሄዱ እርሶ እኩል የሚመስሉበትን አጋጣሚ ተመልክቻለሁ፣ ሰምቻለሁ። ሰምቻ ግን ይንገሩ እስኪ ጡረታ ከወጡም በኋላ ተመልሰው እየሰሩ ነው። አሁን ደግሞ የብዚን የበጎ አድራጎት ስራ የሙሉ ጊዜ ስራው አድርገው እየሰሩ ነው ከወዳጆ ጋር አሁን ዩናይትድ ቴክኖሎጂስ የሚባል ካምፓኒ ሆኗል። በመጨረሻ ከክሊቭላንድ ማቴክ እየተገዛን እየተሸጥን፣ ጉድሪች ላንዴንጌር፣ ከዛ ወደ ዩናይትድ ቴክኖሎጂ ድርጅቱ ወደ ሌላ እጅ እየተዘዋወረ እየተዘዋወረ አሁን ደግሞ ኮሊንስ ኤሮስፔስ ይባላል እና አርባ አንድ አመት ከሰራው በኋላ ብዙ ወጣት ኢንጂነሮች ትሬን አደረግኳቸዋሉ። እንዳውም የአሁኑ አለቃዬ እኔ ራሴ ያደረግኩት ነው። የ40 አመት ልጅ ነው እና እኛ በምንሰራበት ጊዜ ኮምፒውተር ሳይመጣ ነው እኛ ይህንን ስራ ስንሰራ የነበረው እና ምን እንደሆነ ከውስጥ ጀምሮ እናውቃለን። የምንሰራው ያው ላንዲንግ ጊር ነው አውሮፕላን እግር፣ ፋይተርስ፣ ቦምበርስ፣ ኮመርሻል ብዙውን ቦይንግ ኮመርሻል ኤርክራፍት እንሰራለን። አሁንም ቢሆን ኤፍ 35 ሌሎችንም ቢሆን ቦምበር ሲ17 ኤርክራፍት ብዙውን እንሰራለን እና በላንዲንግ ጌር ዲቪዥን ነበር እና እኛ እዛ ያለን እየሰራን ወጣቶች ቀጥራችሁ ሪታር ከማረጋችን በፊት አሰልጥኑ ስንላቸው ብዙ አልሰሙንም አለቆቻችን። ከዛ ጊዜው ደረሰ። አንድ ላይ የነበርነው ሰዎች ሪታር አደረግን። ጡረታ ወጣችሁ። ጡረታ ወጣን። ከዛ በኋላ እንዲሁም ጡረታ በወጣችሁ በሳምንት ተመለሱ ሲባል የካምፓኒው ህግ አይፈቅድም። ስድስት ወር ጡረታ ውስጥ መቆየት አለብህ ተመልሶ በተለየ ሁኔታ አዎ፣ ከዛ ከስድስት ወር በኋላ እባካችሁ ተመለሱ ብሎ የድሮ አለቃዬ ተመልሷል። እኔ ተመልሽ ያለው አንድም ደግሞ ሌላ ዲዛይን ውስጥ የሚሰራም ሰው ተመልሷል እና አሁን ትሬኒንጉንም እናደርጋለን። ደግሞ ሌሎቹ ሊሰሩ የማይፈልጉትን ወይም አይችሉትን ለእኛ ይሰጡናል። በሳምንት ሶስት ቀን በራሳችን ገጇል እንሰራለን እና በጣም እረፍት ሰጥቶኛል ምክንያቱም መስራት ሳይኖርብኝ በፍቃሪ የምሰራ ስለሆነ ይህ ስትሬሱ ምናምኑ የለም። ምክንያቱም እኔ ሪፖርት የሚያደርጉ ሰዎች የሉም፣ እንደ ድሮ የሚከታተሏቸው ሰዎች የሉም። ሚቲንግ ዚኑ ይህን ጻፉ፣ ይህንን አድርጎ አይሉንም። ሁሉ ነገር በኮምፒውተር ላይ ነው የሚደረገው። በዚህ አጋጣሚ በራሴ ፕሮግራም ስለምሰራ አንዳንድ ነገሮች ሲመጡ አሁን እዚህ ዋሽንግተን እንዳለሁት አልሰራም እና እሱን ሁሉ አኮመዴት ያደረጉልናል። ከብዙ ጊዜ የአገልግሎት የተዋጣለት ስራ በኋላ ያን አይነት እድል ማግኘት እንደሚፈጠር መገመት ይቻላል። አሁን ደግሞ ሁለተኛ አመቴን ጀመርኩ እንደገና ኮንትራቱን ስላደሱት። እንግዲህ እየሰራን ለመኖር አንችልም፣ መኖርና መሞትም ስላለ ወደፊት ጠቅላላውን ስናቁም ደግሞ ያለንን ሌሎች ኦርጋናይዜሽን እየረዳን ሕይወታችን እንኖራለን ብዬ አስባለሁ። ደጋግሜ ለአድማጮች ገልጫለሁ። በልጅነት ሆነው በእርግጥ የሁለተኛ ደረጃ ተማሪ ሆነው የተማሪዎች ፕሬዝዳንት በነበሩበት ዘመን ነው የመቱት። ቀደም ብለው እንደገለጹልን በዚህ በዩናይትድ ስቴትስ ወደ ሀምሳ ዓመት የሚጠጋ ኖረዋል። ነገር ግን ከወጣት ጆጋ አብረው ቆመው ሌሎች እርስዎን ታናሽ አድርገው ሲቆጥሩ በስራ አጋጣሚ ከአንድ ጊዜ በላይ ተመልክቻለሁ። በዚህ ሰዓት ተመልካቾቻችን የሚያዩት ወጣት ሰው ሊመስላቸው ይችላል። ምንድን ነው ሚስጥሩ? ሚስጥሩ ባለቤቴም፣ ሁለታችንም ስፖርተኞች ነን። በምግብ አሰራሯ ጥሩ አድጋ ነው የያዘችን። እኔም ለብዙ አመታት ሮጫለሁ፣ ብዙ መዳሊያዎች አግኝቻለሁ። ከ ሺ ዘጠኝ መቶ ሰባ ጀምሮ በተለይ በእኔ እድሜ አካባቢ ያሉት ከአንድ እስከ ሁለት እስከ ሶስተኛ እየወጣው በውድድር ተሳትፈው በውድድር ወደ አርባ የሚሆኑ መዳሊያዎች አሉኝ። መሮጥ መቻልንም ያወቅኩት እዚህ ሀገር ከመጣው በኋላ ነው። የኢትዮጵያ ደም ስላለኝ መሆን አለበት። እና እሱ ይመስለኛል። እድሜም በተመለከተ ግን ስልሳ ስምንት አመቴ ነው። ግን ብዙ ሰዎች እንደሱ ነው ብሎ አይገምቱኝም። ብዙ ጊዜ የሚገጥመው ግምት ምን አይነት ነው? ወደ አምሳ ቤት ውስጥ ምናምን ነው። በተለይ አሜሪካኖቹ ግራ ይገባቸዋል፣ ስነግራቸው ይደነግጣሉ። እንዴት ሊሆን ይችላል ይላሉ። ምክንያቱም አሁንም እሮጣለሁ ልጀንም እበልጠዋለሁ። እኔ አንተን እንዴት ነው ሩጫ መበልጥ ስለው፣ አይ ልጅ ሮጣል እንጂ አባቱን አይቀድምም ብሎ መለሰልኝ እና ስፖርቱ ይመስለኛልና፣ ቡና አልጠጣም፣ ብዙ መጠጥ፣ አልኮል ብዙ አልጠጣም። መንፈሴ ጥሩ ቦታ ላይ ያለ ስለሚመስለኝ። እስኪ ገራገሩን ገፋ አድርገን እንጫወት። ከሚታወቁባቸው አንዳንድ ነገሮች በተቀጠሩበት ቦታ እንደ አገሩ ባህል በሰዓቱ መገኘት ብቻ ሳይሆን ከሰዓቱ ብዙ ጊዜ ቀድመው ይሄዳሉ። የቤተሰብ አባላትንም ቀድመን እንሂድ ብለው አስገድደው ቀጠሮ ካለው አያስችሎትም ቶሎ አጣድፈው እንደሚያወጡ ነው የሚናገሩት ያናገርኳቸው ቤተሰቦቹ። ቦታው ጋር ደርሳችሁ ግን፣ በተለይ ደግሞ የኢትዮጵያውያን ዝግጅት ከሆነ እንደ ልማዳችን አይቀናንም፣ በሰዓት አይጀመሩም ብዙ ዝግጅቶች። እንዲያውም ኢትዮጵያ የሚደረጉ ዝግጅቶች ይሻላሉ እየተባለ ነው አንዳንድ ቦታ የሚታየው ትዝብ እርስዎ ታዲያ አዘጋጆቹ በሌሉበት ራሱ አዘጋጅ የሚሆኑባቸው አጋጣሚዎች እንደነበሩ ሰምቼ ያለው፣ ሰርግ ሄዳችሁ ሳይጀመር ቦታው ሳይስተካከል ስራ ውስጥ የምትገቡበት ጊዜ አለ። እስኪ ያጫውቱ። ይሄ በሰዓት የመገኘች ነገር አባቴ ቢዝነስማንም ስለነበሩ ጠበቃ እንደነበሩ ሰምቼ ያለው፣ ልጆ ነው ነው ያረፉት እና ብዙ አያውቋቸው አላቃቸውም። 11 ዓመቴ ነው ሲያርፉ እና ግን በሰዓት እንደሚገኙ ያውቃሉ አዳሪ ትምህርት ቤት ስለነበሩት በዚህ ሰዓት እንመጣለን ሲሉ በዛ ሰዓት ነው የሚመጡት። ሰው ሲጠብቁ ሰዓቱን እያዩ ነው። ካልመጣ ጥለው ነው የሚሄዱትና ያ አድሮብኛል ይመስለኛል፣ ከልጅነቴ እና አሁንም በቃ ቤተሰብ ውስጥ አንድ ነገር ሲሆን ቤተሰቡም ካልተዘጋጀ ጥዬ ነው የሚሄደው። እናንተ በሌላ መኪና ኑ ብዬ ነው የሚሄደው። ልክ ነው ግን ይሄ ጠቀመኝ። ምንድነው አሁን ሲድን ከመሰረትን በኋላ መጀመሪያ በ993 ስትሪት ላይ ስናደርግ እዚህ ዋሽንግተን ዲሲ ውስጥ በሰዓቱ መጀመር አለብን። ምክንያቱም በሰዓቱ ካልጀመርን ኔክስት ይር ያስቸግሩናል አለ እና አንድ ሀያ ሰው ብቻ ነበር የመጣው በሰዓቱ ጀመርን። ምክንያቱም የዛን ቀን ደግሞ አንድ ሰባ ስለነበሩ አንዳንዶቹ የእኛም ጓደኞች እዛ ስለነበሩ በጊዜ አይመጡም እየተባለ ሲባል ግ ለምን ጀምር አልኩኝ። ሁሉም ሰሙኝ። ጀመርን። አንዳንዶቹ ከአንድ ሰዓት በኋላ ሲመጡ፣ እንደምነካችሁ ገና ሳንመጣ የጀመራችሁት? አይ እኛ በሰዓቱ ነው። ለመጡት ሰዎች ምን ጀምረዋልን አሁን። ያ በየአመቱ እያስተማረን ሲድ እንደምታውቀው ሁሉ ብዙ ጊዜ አይተዋል። ትኬት እንኳን ኦንላይን ሲሸጥ፣ 80 በመቶ 90 በመቶ ነው ወዲያው የሚሸጠው። ሰው በሰዓት ይመጣል። ከመቀመጫው በላይ ሰዋ ስለማናስገባ ከሆቴሉ ጋር ድርድር ይኖረናል። አስቀድመን የተወሰነ ወንበሮች የዛን ቀን ይሰጡናል። ያ ካለፈ አናስገባ ስለዚህ ሰው ተመልሶ ይሄዳል። ለምደው አሁን እንደ ይኸው በሰዓቱ ነው። ሌላ ቦታ እንደሚሆነው አይደለም፣ አይደለም እንዳልከው። ግን ከዛ በፊት አንዳንድ ቦታ ሰርግም ጋር ስንጠራ አስቀድሜ እየሄድኩኝ ልጄን ይዤ ይወዳለሁ እና ጠረጴዛ ስንገፋ ላበላቦንን መጨረሻ መቀመጫም ሁሉ አተን የምንኖርበት ጊዜ አለና፣ ግን አሁን ጡረታ ላይ ስላለው ያንን ባህል መልመድ አለብኝ ቀስ እያልኩ አቶ አክሊሉ ከሙያ ሕይወት ከሚደረግ በጎ አድራጎት እስከ ቤተሰባዊ ሕይወት ድረስ አለፍ አለፍ እያን መልከት አድርገናል። ያደጉባትን ከተማ እንበል በልጅነት ሆነው ና የመጡት ገና የሁለተኛ ደረጃ ተማሪ ሆነው እድሜውም የሚበልጠውን ጊዜ የኖርባት ከተማ አገሮነች ማለት ይቻላልና እስቲ ስለ ክሊቭላንድ ያጫውቱን። ክሊቭላንድ ቁጥራችሁ ዛሬም አነስተኛ የሚባል ኢትዮጵያውያን ያላችሁበት ቢሆንም በጣም መታየት ይችላቸዋል። በተለይ ባለፈው አመት በሰራችሁት ቀደም ብለን ባነሳ ነው የባህል ቤት ወይም የባህል ማዕከል በማቋቋማችሁና ሌሎች አገሮችን በመቀላቀላችሁ ልዩ ስፍራ የተሰጠው ተመልካቾቻችን በምስል እንዲመለከቱት እናደርጋለን። ምን ይመስል ነበረ እናንተ ስትመጡ ክሊቭላንድ መጀመሪያ አካባቢ? በኋላስ እንዴት ሆነ? ብዙን ጊዜ ያሳልፉባት ከተማ ምን ትመስላለች? እኛ በመጣንበት ጊዜ በሰባዎቹ ትዝ የሚለኝ ብዙ የአፍሪካ ተማሪዎች በየሳምንቱ እንገናኛለን። እያንዳንዱ አፍሪካዊ የሌላው አፍሪካዊ ንስኬጃል ያውቃል። ጥቂት ናችሁ፣ ጥቂት ነን። አክሊሉ የት ነው ብትለው ኬንያዊ ይነግርሃል። ዚ ዊኬንድ ወደ ቦሊንግሪን ሄደዋል ወይ ምናምን ይላል። እኛም እንደዚሁ ነው። ከኢራን ሪቮሉሽን ከሰባ ዘጠኝ በኋላ ይመስለኛል። ከዛ በኋላ ምን እንደነካን አላቅም። ቀስ እያል መለያየት መጣ አፍሪካውም እየበዛ ሰው ቁጥር ሲመጣ ናይጄሪያዎችም ለብቻቸው፣ ኢትዮጵያኖችም ሲበዛ ለብቻችን እየሆን ከቆየን በኋላ ግን ደግነቱ ምንድን ነው ከአሜሪካኖቹ ጋር ጥሩ ግንኙነት አለን። ከክሊቭላንድ አንድ ሰዓት ርቅ ሀይ ስኩል ነው የተማርኩት ከተማ ኦቨርሊን ቤተሰቦች ብዙዎች ሰዎች ስለማቅ ክሊቭላንድም ከሌሎች እያስተዋወቁን ከአሜሪካኖቹ ጋር ብዙ በቅርብ እንሰራለን። በዚህ ምክንያት የሰው ብዛት አይደለም የሚያስፈልገው ያሉት ሰዎች ጥሩ ነገር መስራት እንፈልጋለን የሚሉ ነው የሚያጋጥሙን። እና አሁን በተለይ ቅድም እንደነገርኩ ዶክተር ካርል ሮብሰን የሚባሉት ከማንኛውም ኢትዮጵያ በላይ ስለ ኢትዮጵያ የሚያስቡና ስለ ኢትዮጵያ ደህንነት፣ ባለቤታቸውም ኢትዮጵያዊት ነች። ጣይቱ ሬስቶራንት ብለው ቸው ወደ 27 ዓመት ምናምን ሳያልፎ አይቀርም አሁን ዶክተር ሬኖልስ የሚባሉ ድሮ ኢትዮጵያ በጋምቤላ 17 ዓመት ሰርተው የመጡ አሁን አርፈዋል። ባለቤቶቻቸው ልጆቻቸው ኢትዮጵያም የተወለዱ አሉ። እነሱ እነሱ ጋር ሆነን ከሌሎች መሰል አስተሳሰብ ያላቸው ጥቂት ኢትዮጵያውያን ጋር ብዙ ነገር ለማድረግ ችለናል። ለምሳሌ የኢትዮጵያን ክሊቭላንድ ኮኔክሽን የሚባል በፊት የባለቤት የወንድም ፕሬዚዳንት ሆኖ ያገለገልበት በኋላ እኔ ፕሬዚዳንት የሆንኩበት አንድ ኦርጋናይዜሽን ፈጥረን በሱ ሁለት ጊዜ አርባ አርባ ኮምፒውተር ወደ ኢትዮጵያ ልከናል። ኮምፒውተሮቹንም የሰጠን የኔ መስሪያ ቤት ያኔ ጉድሪች በኋላም ደግሞ ዩናይትድ ቴክኖሎጂስ የተባለው በዋይቱኬ ጊዜ በሁለት ሺ ዓመተ ምህረት ኮምፒውተሮች ስራ ያቆማሉ፣ ብዙ ብልሽት ይመጣል ተባለበት ስለተባለ ኢትዮጵያ ደግሞ ሰባት አመት ተኩል ወደ ኋላ ስለሆነች እኛ እንጠቀማለን ሁለት ሺ አልሞላም ብዬ ለቫይስ ፕሬዚዳንቱ በደንብ ረድቶን ሚኒሊክ ሆል ፋውንዴሽን ታክስ ፍሪ በሚሆን እና በእነሱ በኩል አድርገን ለኢትዮጵያ ለዩኒቨርሲቲው ኔትወርክ ያገለግሉ ላክን። እና ይሄ ሁሉ መሳካት የሚችለው የሀገሩ ሰው ጋር አብሮ በመሆን ነው። ለምሳሌ አንድ ጊዜ ለካትሪና ወደ ሁለት መቶ አልጋና ሁለት መቶ ብርድ ልብስ ልከ ነው። እነዛን አልጋዎች ያገኘ ከሚሊተሪ ወርልድ ወር ጊዜ የተቀበሩ ሄርማቲካሊ ሲልድ የሆኑ አዳዲስ ነበሩ። ወደ ፈለጋዊት ሆስፒታል እንልካለን ያልነው ነበር ሚሊተሪ ዲፖ አስቀምጠ ነው እንደምታውቀው ካትሪና ስትመጣ ከአጠገባችን ያለችው አንዷ ፕሮፌሰር ቤል ትባላለች። ሰዎች ስለተጀገሩ ይህን አልጋ ለካትሪና መስጠት አለብን ብላ ወደዛ ሰደድነው። ከዛ በፊት ግን ኢትዮጵያ እንልካለን ብለን ስንገናኝ ሰሜን ነው ደቡብ ነው የሚሄደው ምናምን ይላል አንዳንዱ። ኢትዮጵያ ይመጣና ትዝ ይለኛል፣ አንድ ኤርትራዊ መጣና እኔ ሁሉን ነገር ከፍዬ ልውሰድ አለ። በቃ እዚሁ ከሚቀር ውሰደው አልኩኝ። ሌሎች ደግሞ አይሆንም እንዴ ለኢትዮጵያ ያዘጋጀ ነው ነው ሲባል ያው ካትሪና ስትመጣ ልከነ እንደዚህ እንደዚህ አይነት ነገር አለ። ይህን ሁሉ መስራት የሚቻለው ኢንፎርሜሽንም ማግኘት የሚቻለው ከሀገሩ ሰው ጋር አብሮ በመስራት ነው። መልካም አቶ አክሊሉ እድሜ ልክ ባበረከቱት አስተዋጽኦ ለከፍተኛ እውቅና በቅተው ያን አጋጣሚ ተጠቅመን ነው ሕይወትና ስራዎቸውን ቤተሰባዊ ሕይወቶን የሚመለከት ወጉ እንዲኖረን እድል ያገኘ ነው። ለጊዜው አመሰግናለሁ። አመሰግናለሁ። ታንኪዩ።